በደቡብ ኢትዮጵያ ኮንሶ ዞን በተለይ በሰገን ከተማና በአካባቢው ባሉ ወረዳዎች ውስጥ ለተራዘመ ጊዜ ሰፍኖ የቆየው ውጥረት እውቀት ብዙዎችን አፈናቅሏል። በሺዎች የሚቆጠሩ ሕይወትም ጠፍቷል ሲዘገብ ቆይቷል። ይህም ያ ሁኔታ አሁን አንጻራዊ ሰላምና መረጋጋት ተፈጥሮ የተሻለ ሁኔታ መኖሩን የክልሉ የሰላምና የጸጥታ ቢሮ አስታውቋል። ዮናታን ዘብዲዮስ ከሐዋሳ ተከታዩን ይነግረናል። የግጭቱ መንስኤ ከኮንሶ ከሰገድ ከተማ፣ ከአማሮ፣ ከቡርጅና ከድራሸ ወረዳዎች የተወጣጡ አዲስ ወረዳ እንዲመሰረት በሚጠይቁ ግለሰቦች ፍላጎት ምክንያት መሆኑን የደቡብ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ተናግረዋል። እንግዲህ ቀጠናው ጋር ያለው ያለመረጋጋት መሰረታዊ ማይከሉ ጥያቄ አለን በሚሉ በተደራጁ ቡድኖች ከመደበኛ ህዝብ ጠይቆ ከመንግስት መልስ ከሚያገኘው መደበኛ አሰራር ወጣ ባለ መንገድ በግጭትና በሁከት ንብረት በማውደም ዜጎችንም ጭምር ቅድም እንዳነሳው በመግደል ጥያቄዎቻችን እናስመልሳለን የሚል ፍጹም ዴሞክራሲያዊ ያልሆነ መሪህን ያልተከተለ እንቅስቃሴ ስለነበር የዜጎች ህይወት ላይ ጉዳት ደርሷል። ንብረትም ወድሟል። ሰውም ከቀየው እንዲፈናቀል እድል ፈጥሯል። በሂደቱ የበርካታ ጉዳቶች ደርሷል። በጣም አስቀያሚ ነው። ከአስራ አምስት ቀናት በፊት በሰገነ ከተማ ውስጥ በተቀሰቀሰ ግጭት ሰባት ሰዎች መገደላቸውን መዘገባችን ይታወሳል። ከዚሁ ግጭት ጋር በተያያዘም ከዘጠኝ ሺ በላይ ሰዎች ቀያቸውን ለቀው መፈናቀላቸውን በወቅቱ የክልሉ የሰላምና የጸጥታ ቢሮ ኃላፊ አቶ አለማየሁ ባውዲ ለአሜሪካ ድምፅ ገልጾ ነበር። አሁን በቀጠናው ዘላቂ ሰላም እንዲፈጠር ጥረት የተደረገ መሆኑንም አቶ አለማየሁ ተናግሯል። ልዩ ፍላጎት ያላቸው፣ የግል ፍላጎት ያላቸው፣ የቡድን ፍላጎት ያላቸው ይህን ደግሞ ሀገር ላይ አሁን የተፈጠረው ነገር እንደ ምቹ ሁኔታ ተጠቅሞ በዚህ እግረ መንገድ የእኛም ጥያቄ ጫና ፍጥረን እንዲመለስልን እናረጋለን የሚል ኢንትረስት ያላቸው ግለሰቦች አሉ። እነዚህ ግለሰቦችን ወረዳ ህዝቡ ስላስቆመ የኛ የጸጥታ ተቋምም የህዝቡ አቋም ላይ ተመስርቶ እያገዘ ነው ያለው። ዘላቂ ሰላሙን አጠናክረን እንቀጥላለን። አሁን በተነጣጣሪ ሰላም ነው ቀጠና። የተጠረጠሩ ግለሰቦችንም በቁጥጥር ስር ማዋላቸውም ገልጿል። እስካሁን ወደ ዘጠና ስምንት ሰው ተይዟል። አልተጠናቀቀም እየቀጠለ ነው ያለው ያው በየቀኑ ፕሮግሬስ አለ። ሰው ያጋለጠ ሲያመጣ እየተያዙ ነው ያሉት። ይሄ ተጠናክሮ የሚቀጥል ነው የሚሆነው የፍርድ ቤት ትዕዛዝ የወጣባቸው ሰዎች ጭምር አሉ። በአጭር ጊዜ ውስጥ እናጠቃላለን ብለን ነው የምናምነው ና ይሄ ተጠናክሮ ይቀጥላል። ቀያቸው ተፈናቅለው የነበሩ ዜጎችም መመለሳቸውን ገልጠው የግል ፍላጎታቸውን ለማሳካት ኃይል በመጠቀም የሕዝቡን ሰላም በሚያውኩ አካላትና ቡድኖች ላይ የክልሉ መንግስት የማያዳግም እርምጃ እንደሚወስድ ማሳስቧል። ከጸጥታ ተቋሙ ጋር የተወሰነ የተኩስ ምልልስ ስለነበር ሰው ፈርቶ እንደቀድሞው የችግሩ ሊፈጠር ነው የሚል ራሱን ለማዳን ሽሽት ማድረግ ጀምሮ ነበር ወደ አቅራቢያቸው ባሉ ሰላማዊ የሆኑ ቀበሌያት ጋ። ስለዚህ የጸጥታ ተቋማችን ይሄ ተደራሽቶ የሚተዋከሰውን ኃይል ስርዓት ካስያዘ በኋላ ቀጥታ ህዝቡን ወደ ቦታው ነው የተመለሰው። ምንም ነገር ስላልተነካ ማለት ነው። ይሄ ዘጠኝ ሺህ እየወጣ ነው የተባለው ሰው ወደ ቦታው ወደ መደበኛ ቦታው እንዲመለስ ነው የተደረገው። አሁን ወደ ቦታው ተመልሷል። ዋናው ግን ህዝቡ እንደዚህ በስጋት የሚበረግግ እንዳይሆን አስተማማኝ ደረጃ ላይ ማድረስ ወሳኝ ነው በሚል ነው የጸጥታ ተቋማችን ቁጭ ብሎ ይዛ እያሰራ ስለሆነ ተጠናክሮ ይቀጥላል። ታጥቆ ጫካ ውስጥ የመንግስት አካላት ለአፈሙዝ አዝሮ መተኮስ በዚህ ወቅት ላይ ለሀገር አይጠቅምም ብለን ነቅረ ናቸዋል። አሁንም ቀጣይ በዚህ መንገድ የሚቀጥል ከሆነ እነዚህ ወረዲ አሁን ሀገር ለማፍረስ ከሚንቀሳቀሰው ኃይል ተለይቶ የሚታዩ አይደሉም ማለት ነው። ከ15 ቀናት በፊት የአካባቢ ነዋሪዎች በቀጠናው ስለተፈጠረው ግጭት ሲናገሩ በርካታ ሰዎች መፈናቀላቸውና መገደላቸውን ተናግረው መዘገባችን ይታወሳል። የአካባቢ ነዋሪዎችን አስተያየት በዚህ ዜና ለማካተት ያደረግነው ጥረት በስልክ መስመር ምክንያት ለዛሬ አልተሳካም። ስናገኛቸው እንመለስበታለን። ኮንሶን ጨምሮ አማሮ፣ ቡርጂ፣ ደራሽና አሌ ወረዳዎችን በስሩ ይዞ የነበረው የሰገን አካባቢ ህዝቦች የተሰኘው ዞን መፍረሱን ተከትሎ በአካባቢው የዘለቀው አለመረጋጋትና ግጭት እስከ ዛሬ ድረስ እልባት እንዳላገኘም ተገልጧል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም